የዲደብልዩ ዜና ሰላም ጤና ስጥልን ወድ አድማጮች በያላችሁበት እንደምን ዋላችሁ እንደምናመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎችውም፦ እስራኤል በደቡባዊ ጋዛ የአየር ጥቃት መፈጸሟን አስታወቀች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ላይ ለፈጸመው ጥቃት ምላሽ ነው ብላለች። ኢራን ለእስራኤል ይሰልል ነበር ብላ የወነጀለችው አንድ ግለሰብ በስቅራት መቅጣቷን አስታወቀች። ዩክሬን ሌሊት ለዛሬ አጥቢያ በሩሲያ የሳማራ ግዛት ላይ በፈጸመችው የድሮን ጥቃት የሩሲያ የነዳጅ ማጣሪያ ማውደሟን አስታወቀች። የነዳጅ ማጣሪያው በዓለማችን ግዙፍ ከሚባሉት ተርታ የሚመደብ ነው ተብሏል። በሺዎች የሚቆጠሩ አሜሪካውያን በዋሽንግተን ዲሲ እና ሌሎች ከተሞች አደባባይ ወጥተው የአሜሪካው ፕሬዚዳንት ዶናልድ ትራምፕን የሚቃወም ሰልፍ አድርጓል። ትራምፕ በምላሹ ትሩዝ ሶሻል በተባለው የራሳቸው የማህበራዊ መገናኛ ዘዴ በሰው ሰራሽ አስተውሎት በተቀነባበረ ቪዲዮ ለሰልፈኞቹ የሰጡት ምላሽ እያነጋገረ ነው። ዜና በዝርዝር እስራኤል በደቡባዊ ጋዛ የአየር ጥቃት መፈጸሟን አስታወቀች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ ነው ብላለች። በጎርጎሮሳውያን አቆጣጠር ጥቅምት 10 ቀን 25 በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት የተኩስ አቁም ስምምነት ከተካሄደ በኋላ ሁለቱም ወገኖች አንዱ ሌላኛውን በተኩስ አቁም ስምምነቱ በመጣት እየተወቃቀሱ ነው። የእስራኤል ጦር ያሰራጨውን መግለጫ ጠቅሶ የጀርመን ዜና አገልግሎት እንደዘገበው እስራኤል ዛሬ በደቡብ ጋዛ ራፋህ አካባቢ የሐማስ ወታደራዊ ግዛቶች ወይም ይዞታዎች ባለቻቸው ኢላማዎች ላይ የአየር ጥቃት ፈጽማለች። ጥቃቱ ሐማስ የተኩስ አቁም ስምምነቱ በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ መሆኑን በማከል በጥቃቱ ስለደረሰ ጉዳት ግን የተባለ ነገር የለም። የእስራኤል ጦር አክሎም ሐማስ የተኩስ አቁም ስምምነቱ ላይ ከፍተኛ ጥተት ፈጽሟል ሲል ሐማስን ወቅሷል። አሜሪካ በበኩሏ ሐማስ በገዛ ወገኖቹ ፊልስጤማውያን ላይ ጥቃት ለመፈጸም ዕቅድ አለው ስትል አስጠንቅቃለች። ሐማስ ግን ይህን ውንጀላ ውድቅ አድርጎታል። ሐማስ ባሰራጨው መግለጫ በመላው ጋዛ የተኩስ አቁም ስምምነቱ ላይ የተዘረዘሩ ውሎች በሙሉ እንዲከበሩና እንዲተገበሩ ቁርጠኛ መሆኑን አክሏል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦራቸው በጋዛ አሸባሪ ባሉት ሐማስ ላይ ጠንካራ እርምጃ እንዲወስድ ትዕዛዝ ማስተላለፋቸው የጠቅላይ ሚኒስትሩ ጽሕፈት ቤት ዛሬ ባሰራጨው መግለጫ አስታውቀዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህን ትዕዛዝ ያስተላለፉት ከሀገሪቱ ወታደራዊና የጸጥታ ባለሥልጣኖች ከመከሩ በኋላ መሆኑን መግለጫው አክሏል። የእስራኤል መከላከያ ሚኒስቴር ባወጣው መግለጫም ሐማስ የተኩስ አቁም ስምምነቱ በመጣስ በእስራኤል ወታደሮች ላይ ትንኮሳ ከፈጸመ ከባድ ዋጋ ይከፍላል ሲል አስጠንቅቋል። በሌላ ዜና እስራኤል በዛሬው ዕለት የ15 ፊልስጤማውያን አስከሬን ወደ ጋዛ መልሳለች። ዩክሬን ሌሊት ለዛሬ አጥቢያ በሩሲያ የሳማራ ግዛት ላይ በፈጸመችው የድሮን ጥቃት የሩሲያ የነዳጅ ማጣሪያ ማውደሟን አስታወቀች። የነዳጅ ማጣሪያው በዓለማችን ግዙፍ ከሚባሉት ተርታ የሚመደብ ነው ተብሏል። የዩክሬን ጦር በቴሌግራም ገጹ ያሰራጨውን መግለጫ ጠቅሶ አሶሺትድ ፕረስ እንደዘገበው የድሮን ጥቃቱ ተከትሎ በኦረንቡርግ የነዳጅ ማጣሪያ ከፍተኛ ፍንዳታና ቃጥሎ ተስተውሏል። ስለደረሰው ውድመት ግን የሰጠው ዝርዝር መግለጫ የለም። የነዳጅ ማጣሪያው በዓመት 45 ቢሊዮን ኪቢክ ሜትር ድፍድፍ ነዳጅ የማጣራት አቅም ያለው ሲሆን በግዝፈቱ በዓለም አሉ ከሚባሉት የነዳጅ ማጣሪያዎች ተርታ የሚመደብ ነው ተብሏል። የዩክሬን ጦር በማጣሪያው ላይ ከፍተኛ ጉዳት መድረሱን እና ከባድ የእሳት ቃጠሎ መፈጠሩን ቢያስታውቅም የሩሲያ የአካባቢው አስተዳዳሪ የግኒቭ ሶልትሲክ ጥቃቱ መፈጸሙን አምነው ጉዳቱ ግን በዋናው ማጣሪያ ሳይሆን በሌሎች የሥራ ክፍሎች የተወሰነ አካል ላይ ጉዳት መድረሱን ነው የገለጹት። ሩሲያ በበኩሏ ቀደም ባሉ ሳምንታት በዩክሬን የተለያዩ ግዛቶች የሚገኙትን የኤሌክትሪክ መሠረተ ልማቶች ላይ ጥቃት በመፈጸም ነዋሪዎች ያለ ኤሌክትሪክ ኃይል ማስቀረቷን ኬቭ በተደጋጋሚ ከሳለች። ሩሲያ ግን የኤሌክትሪክ መሠረተ ልማቶቹ ለወታደራዊ አገልግሎት የሚውሉ ናቸው በማለት ወቀሳውን ውድቅ አድርጋለች። ይህ ዶቸ ቬለ ነው። ኢራን ለእስራኤል ይሰልል ነበር ብላ የወነጀለችው አንድ ግለሰብ በዛሬው ዕለት በስቅላት መቅጣቷን ተሰማም። ግለሰቡ የሀገሪቱን ሚስጥሮች በኢንተርኔት ለእስራኤሉ የስለላ ድርጅት ሞሳድ ያስተላልፍ ነበር ተብሏል። ለእስራኤል ይሰልል ነበር የተባለው ግለሰብ የእስራኤልና ሐማስ ጦርነት ከተጀመረ ከአንድ ዓመት በኋላ እንደ ጎርጎሮሳውያን አቆጣጠር በየካቲት 2024 በቁጥጥር ስር መዋሉን ታውቋል። የኢራን ከፍተኛ ፍርድ ቤት ዳኛ ቃሲም ሞሲቪ ፍርድ ቤቱ ተከሳሹ ያቀረበውን የምህረት ጥያቄ ውድቅ በማድረግ የሞት ቅጣት መወሰኑንና በትላንትና ዕለት በስቅላት መቀጣቱን መናገራቸውን አዣንስ ፍራንስ ፕረስ ዘግቧል። ግለሰቡ የየት ሀገር ዜጋ መሆኑን ከመግለጽ መቆጠባቸውንም ዜናው አክሏል። በሺዎች የሚቆጠሩ አሜሪካውያን በዋሽንግተን ዲሲ እና ሌሎች ከተሞች አደባባይ ወጥተው የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሚቃወም ሰልፍ አድርገዋል። ትራምፕ በምላሹ ትሩዝ ሶሻል በተባለው የራሳቸው የማኅበራዊ መገናኛ ዘዴ በሰው ሰራሽ አስተውሎት በተቀነባበረ ቪዲዮ ለሰልፈኞቹ የሰጡት ምላሽ እያነጋገረ ነው። ሰልፈኞቹ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን የዲሞክራሲ ተቋማትን ሽባ እያደረጉ ነው። በግላቸው የሚወስኗቸው ውሳኔዎች የዲሞክራሲ መርህን የሚጻረሩ ብቻ ሳይሆን ሀገሪቱን ከባድ ዋጋ የሚያስከፍሏት መሆኑን በመግለጽ ከዚህ ቀደምም ተቃውሞዎች ሲገልጹ ነበርም። የአሁኑ ሰልፍም የዚህ አካል መሆኑን አስተባባሪዎቹ ገልጸዋል። ዶናልድ ትራምፕ ለሰልፈኞቹ የሰጡት ምላሽ ግን እያወዛገበ ነው። ትራምፕ ያጋሩት በሰው ሰራሽ አስተውሎት የተቀነባበረ ቪዲዮ ፕሬዚዳንቱ የጦር ጀት እያበረሩ በግጭት መከላከያ ቆብ ወይም ሄልመት ምትክ የንጉሥ ዘውድ ደፍተው በሰልፈኞች ላይ ጭቃ መሰል ቁስ ሲደፉባቸው ያሳያል። ይህ ቪዲዮ በማኅበራዊ መገናኛ ዘዴዎች ብዙዎችን እያነጋገረ መሆኑን የጀርመን ዜና አገልግሎት ዘግበዋል። ንጉሳዊ አገዛዝ አንፈልግም ያሉ አሜሪካውያን ፓሪስ እና ሎንደን በመሳሰሉ የአውሮፓ ትልልቅ ከተሞችም በትላንትናው ዕለት ተቃውሟቸውን በሰላማዊ ሰልፍ ገልጸዋል። ጀርመን በጆርጂያ የሚገኙ አምባሳደሯን በጊዜያዊነት መጥራቷን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ በኤክስ ገጹ ባሰፈረው ጽሁፍ በጆርጂያ የሚገኙ አምባሳደሩን በጊዜያዊነት የጠራው ጆርጂያ በጸረ አውሮፓ ህብረት እንቅስቃሴ ተሳትፋለች በሚል ነው። ከሁለት ሳምንታት በፊት የጆርጂያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጀርመን በሀገሯ የሚገኙትን የጆርጂያ ባለሙሉ ስልጣን አምባሳደር ፒተር ፊሸርን አግባብነት የሌለው ድርጊት ተፈጽሞባቸዋል በማለት ለጀርመን መንግሥት ቅሬታዋን መጻፏ ታውቋል። የጆርጂያው ጠቅላይ ሚኒስትር አሪክሊ ኮቫሂድዜ በበኩላቸውም በሀገሪቱ የሚገኙ የጀርመን አምባሳደር በውስጥ ጉዳያችን እየገቡ ነው በማለት ከሷል። ጠቅላይ ሚኒስትሩ ይህን ቅሬታ ያቀረቡት የጀርመኑ አምባሳደር በጆርጂያ የተሰየመውን የተቃዋሚ ፓርቲዎችን ችሎት ለመታዘብ ፍርድ ቤት መገኝነታቸውን በመቃወም ነው ተብሏል። ይህንን ውዝግብ ተከትሎ ጀርመን በሀገሪቱ የሚገኙ አምባሳደሯን ለምክክር በጊዜያዊነት ወደ በርሊን መጥራቷን የጀርመን ዜና አገልግሎት ዘግቧል። ይህ ዶይቸ በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። እስራኤል በደቡባዊ ጋዛ የአየር ጥቃት መፈጸሟን አስታውቃለች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ ነው ብላለች። ኢራን ለእስራኤል ይሰልል ነበር ብላ የወነጀለችው አንድ ግለሰብ በስቅላት ቀጣች። ዩክሬን ሌሊት ለዛሬ አጥቢያ በሩሲያ የሳማራት ግዛት ላይ በፈጸመችው የድሮን ጥቃት የሩሲያ የነዳጅ ማጣሪያ ማውደሟን አስታውቃለች። የነዳጅ ማጣሪያው በዓለማችን ግዙፍ ከሚባሉት ተርታ የሚመደብ ነው ተብሏል። በሺዎች የሚቆጠሩ አሜሪካውያን በዋሽንግተን ዲሲና ሌሎች ከተሞች አደባባይ ወጥተው የአሜሪካው ፕሬዚዳንት ዶናልድ ትራምፕን የሚቃወም ሰልፍ አድርጓል። ውድ አድማጮች ለዛሬ ያልነው ዜና በዚሁ አበቃ።